በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 26 2013 ዓ.ም ዝግጅታችን ጀመረ። በኢትዮጵያ የቀድሞ የአሜሪካ አምባሳደር የነበሩት አምባሳደር ዴቪድ ሺን ከአሜሪካ ድምጽ ጋር ባደረጉት ቆይታ በተለይ በትግራይ ክልል ውስጥ ያለውን ግጭት አስመልክቶ ዩናይትድ ስቴትስ ከኢትዮጵያና ኤርትራ ጋር ያላት ግንኙነት ምን መምሰል እንዳለበት ከሰጡት አስተያየት የተቀነጨፈ ነው። ዝርዝሩ በአብይ ረዕስ ይቀርባል። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አማሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታዬ ነኝ። የአውሮፓ ህብረት መጪውን የኢትዮጵያ ምርጫ የሚታዘቡ ልዑካን የመላክ እቅዱን መሰረዙን የህብረቱ ከፍተኛ ተጠሪ ጆሴፍ ቦሬል አስታወቁ። ከፍተኛው የህብረቱ ተጠሪ ጆሴፍ ቦሬል ባወጡት መግለጫ የአውሮፓ ህብረት ጥረቶችን ቢያደርግም ከኢትዮጵያ መንግስት ባለስልጣናት ጋር የህብረቱን ታዛቢ ልዑካን ስምሪት በሚመለከቱ ቁልፍ ጉዳዮች ላይ ከስምምነት ለመድረስ አልተቻለም ብለዋል። ለማንኛውም የምርጫ ታዛቢ ተልእኮ መሟላት ያለባቸውን መሰረታዊ ጥያቄዎች ለማሟላት ፈቃደኛ አለመሆኑ አሳዝኖናል ሲሉም አክለዋል። ሕብረቱ ያቀረበው ጥያቄ የምርጫ ታዛቢ ቡድን ነፃነትና ታዛቢ ቡድኑ የኮሚኒኬሽንስ ወይም የመገናኛ መሳሪያዎችን እንዲያስገባ ፈቃድ ማግኘት መሆኑን የገለጸው መግለጫው ይህ በተለይ ካለው የጸጥታ ድባብ ተግዳሮት አኳያ ለሕብረቱ ታዛቢዎች ደህንነት በዋናነት አስፈላጊ ጉዳይ እንደሆነ አመልክቷል። የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት የፕሬስ ሴክሬታሪያት ቤለኔ ስዩም ባወጡት መግለጫ የኢትዮጵያ መንግስት ምርጫዎቹን በዲሞክራሲያዊና በሰላማዊ መንገድ ለማከናወን ባለው ቁርጠኝነት እንደ ጸና ነው ብለዋል። ለዓለም አቀፍ የምርጫ ታዛቢ ቡድኖችም ባለው አቅም አስቻይ ሁኔታዎችን ለማመቻቸት ፈቃደኝነቱን ሲያሳይ ቆይቷል ብለዋል። አሁንም የኢትዮጵያን የምርጫ ሂደት ለመታዘብ ፍላጎት ያላቸው ዓለም አቀፍ ታዛቢዎችን በደስታ እንቀበላለን ሲሉ አክለዋል። የሆነ ሆኖ የምርጫው ቅቡልነት ዋናው ታዛቢና ለሰላምና ለዲሞክራሲ ቁርጠኝነቱ የሚፈለገው ከኢትዮጵያ ሕዝብ ነው ብለዋል። በመሆኑም ኢትዮጵያውያን ድምጻቸውን ለመስጠት መመዝገባቸውን በመቀጠል በዲሞክራሲ መብታቸው እንዲጠቀሙ እናበረታታለን ካሉ በኋላ ማህበረሰባቸውንም ነቅተው እንዲጠብቁም እናሳስባለን ብለዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የአፍሪካ ቀንድ ልዩ ልዑካቸውን አምባሳደር ጄፍሪ ፌልትመንን በአካባቢው ያሉ ውጥረቶችን ለማርገብ ወደ ክልሉ እንደሚልኳቸው ተገለጸ። የውጭ ጉዳይ ሚኒስትር ብሊንከን ትናንት ባወጡት መግለጫቸው ዛሬ ማክሰኞ ሚያዝያ 26 ጉዟቸውን የሚጀምሩት አምባሳደር ፌልትመን እስከ መጪው ሳምንት ሐሙስ ግንቦት አምስት ድረስ በግብጽ፣ በኤርትራ፣ በኢትዮጵያና በሱዳን ጉብኝት እንደሚያደርጉ አስታውቀዋል። የዩናይትድ ስቴትሱ የአፍሪካ ቀንድ ልዩ ልዑክ ጄፍሪ ፌልትመን በጉብኝታቸው ከተጠቀሱት ሀገሮች መንግስታት፣ ከተባበሩት መንግስታት ድርጅት ከአፍሪካ ህብረት እንዲሁም ከፖለቲካ ባለድርሻ አካላትና ከሰብአዊ ረዴት ባለስልጣናት ጋር እንደሚነጋገሩ የውጭ ጉዳይ ሚኒስትሩ መግለጫ አመልክቷል የልዩ ልዑኩ ጉዞ በአፍሪካ ቀንድ ላሉት እርስ በርስ የተቆራኙ የፖለቲካ የጸጥታና ሰብአዊ ቀውሶች መፍትሄ እንዲያገኙ የዘላቂ ዲፕሎማሲያዊ ጥረት መሪነቱ ሚና ለመጫወት አስተዳደሩ ያለውን ቁርጠኝነት የሚያሰምር ነው ብለዋል ልዩ ልዑኩ በጉዟቸው ዩናይትድ ስቴትስ ይህንኑ ግብ ለማራመድ የምትከተለውን ፖሊሲ በክልሉ ዙሪያ ያስተባብራሉ ሲሉም የውጭ ጉዳይ ሚኒስትሩ አስገንዝበዋል። በኢትዮጵያ የቀድሞ የዩናይትድ ስቴትስ አምባሳደር የነበሩትና በአሁኑ ወቅት በጆርጅ ዋሽንግተን ዩኒቨርሲቲ የዓለም አቀፍ ጉዳዮች መምህር የሆኑት አምባሳደር ዴቪድ ሺን በዩናይትድ ስቴትሱ ልዩ ልዑክ የአፍሪካ ቀንድ ጉዞ ዙሪያ ትናንት ለቪኦኤ የሰጡትን አስተያየት ያካተተ ዘገባ በምሽቱ አብይ ርዕስ ይቀርባል። በሌላ ዜና የኤርትራ ፕሬዚደንት ኢሳያስ አፈወርቂ ለሁለት ቀናት የስራ ጉብኝት ወደ ሱዳን መጓዛቸው ተገልጿል። ከፕሬዚደንቱ ጋር የውጭ ጉዳይ ሚኒስትሩ ኦስማን ሳልህና የፕሬዚደንቱ አማካሪ የማነ ገብረ አብ አብረዋቸው መጓዛቸውን የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል በትዊተር ገጻቸው ላይ አስፍረዋል። በቆይታቸው በተለያዩ ጉዳዮች ከሀገሪቱ ከፍተኛ ባለስልጣናት ጋር እንደሚነጋገሩ ተገልጿል። የቀድሞ የአማራ ክልል ፖሊስ ኮሚሽነር አበራ አዳሙ በድንገተኛ ሕመም ማረፋቸውን ኮሚሽኑ አስታወቀ። አስቴር ምስጋናው ከባህር ዳር ዝርዝሩን ይዛለች። የአማራ ክልል የቀድሞ ፖሊስ ኮሚሽን ኮሚሽነር አበራዳሙ ህልፈተ ህይወት የተሰማው ዛሬ ከሰዓት በኋላ ነበር። የአማራ ክልል ፖሊስ ኮሚሽንን ከሁለት ዓመት በላይ በኮሚሽነርነት ያገለገሉና ባለፈው ሳምንት ከስልጣናቸው የተነሱት ኮሚሽነር አበራዳሙ በባህር ዳር ዩኒቨርሲቲ በጥበበጊዮን ስፔሻላይዝድ ሆስፒታል በመታከም ላይ እንዳሉ ነበር ህይወታቸው ያለፈ ብለዋል የአማራ ክልል ፖሊስ ኮሚሽን የህዝብ ግንኙነት ዳይሬክተር ኮማንደር መሰረት ደባልቄ። አስከሬናቸውም ለምርመራ ማምሻውን ወደ አዲስ አበባ መላኩን ዳይሬክተሯ አ ተካክለው ገልጸዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የቡድን ሰባት የበለጸጉ ሀገሮች የውጭ ጉዳይ ሚኒስትሮች ዛሬ ማክሰኞ ለንደን ላይ ተሰባስበዋል። በቻይናና በሩሲያ እንዲሁም በማይነማር መፈንቅለ መንግስት በሶሪያ ግጭትና በአፍጋኒስታን ስላለው ወቅታዊ ሁኔታ ጨምሮ በተለያዩ ጉዳዮች ላይ እንደሚነጋገሩ ይጠበቃል። ስብሰባውን የሚመሩት የብሪታንያው የውጭ ጉዳይ ሚኒስትር ዶሚኒክ ራብ ሲሆኑ ስብሰባው የዲሞክራሲን፣ የነጻነትና የሰብአዊ መብት ጉዳዮችን አደጋ ላይ ሊጥሉ በሚችሉ አካባቢያዊ የፖለቲካ ጉዳዮች ላይ ይነጋግራል ሲል የእንግሊዝ የውጭ ጉዳይ ሚኒስቴር በወጣው መግለጫ አስታውቋል። ዘገባውን ደረጀ ደስታ ያቀርበዋል። የእንግሊዝ የውጭ ጉዳይ ሚኒስትር ራብ ከዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ጋር አስቀድመው ትናንት ሰኞ የተነጋገሩ ሲሆን የቡድን ሰባት አባል አገሮች ለማይናማር ህዝብ የሰብአዊ እርዳታ በሚጨመርበትና የጦር መሳሪያ ማዕቀብ በሚደረግበት እንዲሁም ከማይናማር ወታደራዊ ጁንታ ጋር ግንኙነት ባላቸው ግለሰቦችና ተቋማት ላይ ማዕቀብ ስለሚጣልበት ሁኔታ ግፊት ያደርጋሉ ተብሎ ይጠበቃል። ይህን አስመልክቶ የእንግሊዙ የውጭ ጉዳይ ሚኒስትር ዶሚኒክ ራብ እንዲህ ብለዋል። I hope that uh, uh, North Korea will uh, take the opportunity. በሚያንማር ጥቃቱ እንዲያበቃ እንፈልጋለን። ወታደራዊ አገዛዙ ወደ ተመረጠ ዲሞክራሲያዊ አስተዳደር ስልጣን፣ በህዝብ ወደ ተመረጡ ተወካዮች እንዲመልስ እንሻለን። እኛ ኢላማ በምናደርጋቸው እዚህ በምንጥለው ማዕቀብ ብቻ አንወሰንም። የእንግሊዝ የንግድ ድርጅቶች የሚያንማር ሰራዊት ከሚቆጣጠሯቸው የንግድ ድርጅቶች ጋር ሁሉ የሚያደርጓቸውን ግንኙነቶች በሙሉ እንዲያቋርጡ እርምጃ የሚወሰድበትን መንገድ ነው የምንመለከተው። በዚያም በኩል ግፊት ለማድረግ እንሞክራለን። የውጭ ጉዳይ ሚኒስትር ብሊንከን ዩናይትድ ስቴትስ ከሰሜን ኮሪያ የዲፕሎማሲ ግንኙነት በማድረግ የኮሪያን ባሕረ ሰላጤን ከኒውክሌር ነፃ የማድረግ ግቧን ለማሳካት ሰሜን ኮሪያን አስመልክቶ ለረዥም ወራት የነበራትን ፖሊሲ እንደገና ትቃኛለች ብለዋል። አሜሪካ በሰሜን ኮሪያ ያለውን የሰብአዊ መብት ጉዳዮች የሚከታተል ልዩ ልዑክ እንደምታቋቁምም ብሊንከን ተናግረዋል። Yeah, which a good time true, what we have now is a policy that calls for a calibrated. አሁን ያለን ፖሊሲ በሚገባ የተቃኘ ከሰሜን ኮሪያ ጋር ዲፕሎማሲያዊ ግንኙነት ለማድረግ ክፍት ይሆንና የዩናይት ስቴትስን የአጋሮቿንና በአካባቢው ያሰማራናቸውን ኃይሎቻችንን ደህንነት በጠበቀ መልኩ ተግባራዊ ሊደረግ የሚችል አቀራረብ ነው። እሱን እያደረግንም ከአጋሮቻችንና ወዳጆቻችን የደቡብ ኮሪያ ሪፐብሊክን ጨምሮ ከጃፓን በሂደት ከሚመጡ ሌሎች ሀገሮችም ጋር በቅንጅትና በመመካከር እንሰራለን ብለዋል። ብሊንከን የውጭ ጉዳይ ሚኒስትሮቹ ስብሰባ የተካሄደው በመጪው ሰኔ እዚያው እንግሊዝ ውስጥ ይደረጋል ለተባለው የቡድን ሰባት አባል አገራት መሪዎች ሁኔታዎችን ለማመቻቸት መሆኑም ተመልክተዋል። ዜና ኮቪድ-19 ህንድን እያናወጠ ያለው የኮቪድ-19 ወረርሽኝ ትናንት ሰኞ ለተከታታይ 13ኛ ቀን ከፍተኛ ቁጥር ያለው ሰው ለቫይረሱ መጋለጡ ተዘግቧል። በዛሬው ዕለት የተመዘገበው አሃዝ ከ357 ሺህ በላይ መድረሱን ጨምሮ ሪቻርድ ግሪን፣ ሜገን ዱዞር እና ፈርን ሮቢንሰን እንዲሁም ኬን ብሬደር ሜየር ያጠናቀሯቸውን ዘገባዎች ጨምቆ አሉላ ከበደ የሚከተለውን አሰናድተዋል። 357229 አዲስ ለኮሮና ቫይረስ የተጋለጡ ሰዎች መዘገባቸውን ነው የህንድ የጤና ሚኒስቴር በዛሬው ዕለት ያስታወቀው። ለ13ኛ ቀንም በተከታታይ በአንድ ቀን ዕድሜ ውስጥ ከ300 ሺህ በላይ ሰዎች ለቫይረሱ መጋለጣቸው ነው የተዘገበው። ባለፉት 24 ሰዓታት ውስጥ ብቻ በደቡባዊ እስያዊቱ አገር ከ3449 በላይ ሰዎች በኮቪድ-19 ሳቢያ ለዕልፈት ተዳርገዋል። በጃን ሆፕኪንስ የኮሮና ቫይረስ መረጃ ማዕከል አሃዞችን መሰረት በአሁኑ ወቅት በህንድ ለቫይረሱ የተጋለጠው ሰው ቁጥር 222 ሚሊዮን ሲደርስ በዚያች ሀገር በኮቪድ ሳቢያ ህይወቱ ያለፈው ሰው ቁጥርም 222 48 ደርሷል። ይህም ህንድን በወረርሽኙ ጥናትና ለቫይረሱ በተጋለጡ ሰዎች ቁጥር ከዩናይትድ ስቴትስ ቀጥሎ በዓለም ሁለተኛው ሀገር ያደርጋታል። በሟቾች ቁጥር ደግሞ ሶስተኛው ሀገር ናት። የአንድ የኒውዴልሂ ሆስፒታል ሐኪሞች የህክምና መስጫ ተቋማቸው ከሚችለው በላይ ለማስተናገድ የተገደደበት ሁኔታ መፈጠሩን በማሳያነት ይናገራሉ። ዶክተር ሩሺ ጉብታ ማዕከላዊ ኒውዴልሂ በሚገኝ ሆስፒታል የጽኑ ህሙማን መርጃ ክፍል ሐኪም ናቸው። አጋዥ ከማጣት የመጣ አይደለም፣ ጨርሶ ከመውደቅ ደረጃ መድረሱ እንጂ ለሌላ ለማዘን ከምንችልበት ቦታ ላይ አይደለንም። እዚህ ታካሚዎች እየሞቱብን ነው። ይሄ የተለየ ድብቅ ምክንያት የተከሰተውም አይደለም። ሁሉም ያውቀዋል። አገረ ገዥውም ያውቁታል፣ አስተዳደሩም ያውቀዋል፣ ሁሉም ያውቀዋል። ዶክተር ጉብታ አክለውም መሰረታዊ የኦክስጅን አቅርቦት ያለመኖሩንና ያላቸውም በጥቂት ሰዓታት ውስጥ ሊያልቅ እንደሚችል ተናግረዋል። ትናንት የሆስፒታላቸው የድንገተኛ ክፍል ሞልቶ ስለነበር ከኮቪድ-19 ውጪ ሌሎች የድንገተኛ እርዳታ የሚሹ ታካሚዎችን ተቀብለው መርዳት ሳይችሉ መቅረታቸውን አስረድተዋል። በተለያዩ የአገሪቱ ክፍሎች የሚገኙ ሆስፒታሎችም የህሙማን መቀበያና መርጃ መኝታዎች በመምላታቸው እንዲሁም ከፍተኛ የኦክስጅን አቅርቦት እጥረት በመፈጠሩ ለህልፈት የሚዳረጉ ሰዎች ቁጥር ቁጥር እንዲጨምር ማድረጉ ተገልጧል። ይህ በእንዲህ እንዳለም እንድ በገጠማት ችግር ሳቢያ ለድሃና መካከለኛ ገቢ ላላቸው ሀገሮች የሚሰራጨውን ክትባት የሚያመርተው ተቋሟ ብዙ ተስፋ እንደተጣለበት የተፈለገውን መጠን ማቅረብ በሚችልበት ሁኔታ ውስጥ ባለመሆኑ የዩናይት ስቴትሱ የመድኃኒት አምራች ኩባንያ ሞደርና በዓለም ጤና ድርጅት አማካኝነት ለተቋቋመው ዓለም አቀፉ የክትባት ፕሮግራም ኮቫክስ መጠኑ አምስት መቶ ሚሊዮን የሚደርስ ክትባት ለማቅረብ ቃል መግባቱን በትላንትናው ዕለት ይፋ አድርጓል። አድማጮች ለሰዓቱ ያሉን ዜናዎች በዚሁ ያበቃሉ። ቆንጂት ይታየን ለዜናዎቹ እናመሰግናለን። ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ማክሰኞ ሚያዝያ 26 2013 ዓ ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ ፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሀዱ ራዲዮ 943 ላይ እንገኛለን። አሁን ወደ ዕለቱ አብይ ርዕስ እንለፍ። የኢትዮጵያ መንግስት ትግራይ ክልል ውስጥ እየደረሰ ያለውን ሰብአዊ ቀውስ እንዲያስቆምና ክልሉን መልሶ ለመገንባት እንዲችል የዩናይትድ ስቴትስ እየጣረች መሆኑንና ያንን ለማድረግ የሚያስችል የማማከርና የሰብአዊ እርዳታ እየሰጠች መሆኑን በኢትዮጵያ የአሜሪካ አምባሳደር የነበሩት ዴቪድ ሺን ከአሜሪካ ድምጽ ጋር ባደረጉት ቆይታ ተናግረዋል። ሺን ይህንን ያሉት ዩናይትድ ስቴትስ ከኢትዮጵያ፣ ኤርትራ፣ ግብጽና ሱዳን መንግስታት ጋር ለመነጋገር ልዩ መልእክተኛ መላኩን እንኳን ማሳወቋን ተከትሎ ነው። ስመኝሽ የቆየ ዝርዝር አላት። ቀደም ሲል በኢትዮጵያና በቡርኪና ፋሶ የአሜሪካ አምባሳደር ሆነው ያገለገሉትና በአሁኑ ወቅት በአሜሪካን ሀገር ጆርጅ ዋሽንግተን ዩኒቨርሲቲ የውጭ ግንኙነቶች መምህር የሆኑት አምባሳደር ዴቪድ ሺን ከአሜሪካ ድምጽ ጋር ባደረጉት ቆይታ ዩናይትድ ስቴትስ ከኢትዮጵያና ኤርትራ ጋር ባላት ግንኙነትና በተለይ በኢትዮጵያ ትግራይ ክልል ውስጥ ያለውን ግጭት አስመልክቶ የዩናይትድ ስቴትስ ሚና ምን እንደሆነ አስተያየታቸውን ሰጥተዋል። በአፍሪካ ቀንድ አካባቢ ለሚኖረው ሰላም መስፈን ኢትዮጵያ በጣም አስፈላጊ ሀገር መሆኗን ዩናይትድ ስቴትስ እንደምታምን አስረግጠው የተናገሩት አምባሳደር ዴቪድ ሺን አሜሪካ ከኢትዮጵያ ጋር ያላትን መልካም ግንኙነት አደጋ ላይ የሚጥል ምንም አይነት እርምጃ መውሰድ እንደማትፈልግ ተናግረዋል። ዩናይትድ ስቴትስ ኢትዮጵያ በትግራይ ክልል ብቻ ሳይሆን በጠቅላላ አገሪቱ ያለውን ሰብአዊ ቀውስ እንድታሻሽልና የዲሞክራሲ እንቅስቃሴዎች እንዲበረታቱ ለማድረግ የሚያግዛትን ፖሊሲዎች የምትከተል ይመስለኛል። ኢትዮጵያ የዩናይትድ ስቴትስን ጥረት በመጥፎ አይን እንድታየው የሚያደርግ ነገር ማድረግ አትፈልግም። አሜሪካ በኢትዮጵያ ላይ እያሳደረችው ያለው ጫና ሀገሪቱን ወደ ቻይና ፊቷን እንድታዞር ሊያደርጋት ይችላል ወይ ተብሎ ለቀረበላቸው ጥያቄ አምባሳደር ሽን ሲመልሱ አሳሳቢው ነገር ኢትዮጵያን ወደ ቻይና የመክፋቱ ጉዳይ ሳይሆን ኢትዮጵያ ውስጥ ያሉት ችግሮች እንዲወገዱ ማድረግና ኢትዮጵያ በአፍሪካ ቀንድ የአሜሪካና የምዕራብ አገራት አጋር ሆና በሱዳንና ሶማሊያ ሰላም የማስከበር ስራዋን እንድትቀጥል ማድረግ ነው። ሌላው ለአምባሳደር ሺን የቀረበላቸው ጥያቄ የኤርትራ ወታደሮች ከትግራይ ክልል አለመውጣታቸውን ተከትሎ ዩናይትድ ስቴትስ ከኤርትራ ጋር የሚኖራት ግንኙነት ምን ሊመስል እንደሚችልና በአምባሳደር ጄፈሪ ፌልትማን የሚመራው የዩናይትድ ስቴትስ ልዑካን ቡድን ወደ ኤርትራ መጓዛቸው ምን ሚና ይኖረዋል የሚል ነው። ዴቪድ ሽን በምላሻቸው ዩናይትድ ስቴትስ ከዓመታት በኋላ አምባሳደር ፌልትን ወደ ኤርትራ መላኳ አበረታች መሆኑን ገልጸው ኤርትራ በትግራይ ክልል ውስጥ ምን እያደረገች እንደሆነ በግልጽ ይነጋገራሉ ብለው ተስፋ እንደሚያደርጉ ተናግረዋል። I, I just can't imagine that the Ethiopian leadership የኢትዮጵያ መንግስትም ሆነ ሕዝብ የኤርትራ ወታደሮች በትግራይ መኖራቸውን ይቀበላሉ ብዬ አላስብም። ይሄ ሉዓላዊነትን የሚፈታተን ነው። ስለዚህ ወታደሮቹ በአስቸኳይ ወደ ኤርትራ መመለሳቸው የኢትዮጵያም የአሜሪካም የኤርትራም ፍላጎት ነው። የማይመለሱ ከሆነ ዩናይትድ ስቴትስ ኤርትራን በአፍሪካ ቀንድ ውስጥ ተቀባይነት የሌላት አገር አርጋ ልትቆጥራት ትችላለች። አምባሳደር ዴቪድ ሺን ከአሜሪካ ድምጽ ራዲዮ ጋር በነበራቸው ቆይታ ቻይና በጅቡቲ ወደቦች ላይ የጦር አውሮፕላኖቿን ማሳረፍ የሚያስችላትን ይዞታ እያስፋፋች መሆኑና በአጠቃላይ ዓለም አቀፍ የጦር አቅሟን ለመገንባት የምታደርገው ጥረት በዩናይትድ ስቴትስ ላይ ሊፈጥር በሚችለው ስጋት ላይም አስተያየታቸውን ሰጥተዋል። ዩናይትድ ስቴትስ የቻይናን እንቅስቃሴዎች በቅርበት እየተከታተለች ነው ያሉት አምባሳደር ሺን ቻይና ዓለም አቀፍ የጦር ኃይሏን ለማሳደግ በምታደርገው እንቅስቃሴ ዙሪያ የበለጠ ግልጽ ትሆናለች ብዬ ተስፋ አደርጋለሁ ብለዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ወደ ተከታዩ ዘገባ እንለፍ። የኢትዮጵያ ቀይ መስቀል ማህበር በግጭት ምክንያት ለተፈናቀሉ ወደ ግማሽ ሚሊዮን ለሚደርሱ ኢትዮጵያውያን ልዩ ልዩ ድጋፎችን እያደረጉ መሆኑን አስታወቀ። ማህበሩ በመቀሌ ለሚገኙ ተፈናቃዮች የመጠቀሚያ ጊዜያቸው ያለፈ ዘይትና ስንዴ አቅርቧል የሚለውን ወቀሳም መሰረተ ቢስ ነው ብሎታል። አዲስ ቸኮል ተጨማሪ አለው። የኢትዮጵያ ቀይ መስቀል ማህበር በትግራይ፣ በአማራ፣ በቤኒሻንጉል ጉሙዝ እና በደቡብ ክልሎች በልዩ ልዩ ግጭቶች ተጎጂ ለሆኑ ግማሽ ሚሊዮን ገደማ ዜጎች የተለያዩ ድጋፎች ማድረጉ የማህበሩ ህዝብ ግንኙነት ዳይሬክተር ዶክተር ሰለሞን አሊ ለቪዮ ያስታወቁ ከግጭት ጋር ባልተያያዘ መደበኛ አገልግሎቱ ከ10 ሚሊዮን በላይ ኢትዮጵያውያንን ተጠቃሚ እንዳደረገ የገለጹት ህዝብ ግንኙነቱ የግጭት ሰለባዎችን ግን ለሌሎች ጉዳዮች ይዘዋቸው የነበሩ በጀቶችን ሁሉ በማጠፍ ለመደገፍ ጥረት እንዳደረጉ ነው ነው የገለጹት። በአጠቃላይ ከግማሽ ሚሊዮን ለሚሆኑ ሰዎች በተለይ ጥቅምት 24 ጀምሮ ተፈጠሉት ግጭቶች በትግራይ፣ በቤኒሻንጉል ጉሙዝ፣ በኦሮሚያ፣ በደቡብ እና በአማራ ልዩ ልዩ ሰብአዊ እርዳታዎችን ያደረገናል። ለአብነት ከአርባ ስድስት ሚሊዮን በላይ የሚሆን የመጠጥ ውሃ በትግራይ ክልል አቅርበናል። ሶስት ሺ አራት መቶ ቤተሰቦችን እንደዚህ በአብዛኛው በትግራይና በቤኒሻንጉል ጉሙዝ አገናኝ በላይ የጠፋፉ ቤተሰቦችን ከሀያ ስድስት ሺ በላይ የሚሆኑ ሰዎችን አምቡላንስ አገልግሎት፣ የመጀመሪያ ህክምና እርዳታ እና የስነ ልቦና አገልግሎት ሰጥተናል። ከዚህ በተጨማሪ ተጨማሪ 2100 ለሚሆኑ የተፈናቀሉ ነፍሰ ጡር የሚያጠቡ እናቶችና ህጻናት አለም የምግብ መስጠቱንና ለሌሎች 66000 ዜጎች ደግሞ መደበኛ የምግብ ነክና ዘይት ድጋፎች ማበርከቱን ዶክተር ሰለሞን ገልጸዋል። የአሜሪካ ድምጽ ባለፈው ሳምንት ያነጋገራቸው በትግራይ መቀሌ ማይ ወይኒ መጠለያ የሚገኙ ተፈናቃዮች የመጠቀሚያ ጊዜው ያልተጻፈበት የስንዴ ዱቄትና የመጠቀሚያ ጊዜው የሚያልፍበት ቀን በማተም የታተመበት አጠራጣሪ ዘይት ቀይ መስቀል አቅርቦላቸው አንጠቀመ ማለታቸውን ዘግቦ ነበር። ስለ ጉዳዩ ቃላቸውን ይሰጡ ዶክተር ሰለሞን በመቀሌም ሆነ በሌላ የትኛውም አካባቢ የመጠቀሚያ ጊዜው ያለፍበት ምግብ ግብ እንደማያቀርቡና እንዳላቀረቡ ገልጸዋል። የጥርጣሬው መነሻ የሀገራችን ስንዴ አምራች ኩባንያዎች የመጠቀሚያ ጊዜ የሚያልፍበትን ጊዜ ማሸጋው ላይ የሚያትም ዘመናዊ ስራ ስለሌላቸው እንደሆነ ገልጸው፣ የቀረበው ዘይትና ስንዴ ግን የመጠቀሚያ ጊዜያቸው ያላለፍባቸው ናቸው ብለዋል። ምግብና ባለስልጣን መጠን ባለውም እ ባለውም ተረጋግጠል እና እነዚህ ምልክቶች በወረቀት ተለጥፎ ነው መሄዱ። እንግዲህ እነዚህ ወረቀቶችን የሚያሳስዱ መስሏቸው ስለተጠራጠሩ አንወስድም። ይሄ ተለጥፎ ነው የመጣው ቀኑም ትናልም። እንግዲህ የኛ ሀገር ደግሞ ዱቄት እንደምታየው ይህን ሆነ ነበር። እንግዲህ ዱቄቶቹ ከቃጫ የሚሰሩ ናቸው ከማሌዚያ ወይ ከፊሊፒንስ የመጣ አይደሉ። እነዚህም ሲያዩ ምናልባት አንዳንድ ተፈናቃዮች ወገኖቻችን እነዚህም ነገሮች ተጠራጥረዋል። መጠራጠራቸው ትክክል ነው። እነዚህ ነገሮች ይታዩ፣ ይፈተሹ ተባለ። ናሙናዎቹ ተወስደው ታዩ። ዱቄቱ በሙሉ ንጹሕ ነው፣ ለምግብነት መዋል ይችላል የሚሉ የጽሁፍ ማረጋገጫ ነው ያገኘነው። ዘይቶቹ ለሚቀጥሉት ሶስት አመታት የሚያገለግሉ ዘይቶች ናቸው። ነገር ግን ምርመራ ሲደረግ የምንተገኘ የአዮዲን ኮንቴንታቸው አነስተኛ ሆኖ ስለተገኘ ኤክስፓየር አላደረጉ። ዘይቱ የመጠቀሚያ ጊዜው ስላለፈበት ሳይሆን በውስጡ ያለው የአዮዲን ይዘት አነስተኛ በመሆኑ ፋብሪካው ሊቀይር ተስማምቶ በሂደት ላይ መሆኑንም ገልጸዋል። ጉዳዩን የትግራይ ክልል ምግብና መድኃኒት አስተዳደር የሚያውቀው ነው ያሉት ዶክተር ሰለሞን በአንዳንድ ተፈናቃዮች ዘንድ ያለው ብዥታ ሆን ተብሎ ከሚነዛ የተሳሳተ ፕሮፓጋንዳ የመነጨ ሊሆን እንደሚችል ገልጸዋል። ለዚህም የተመረዘ ብለው የዘገቡ ሚዲያዎች መኖራቸውንም ዶክተር ሰለሞን በዋቢነት አንስተዋል። ለአሜሪካ ድምፅ አዲስ ቸኮል ከድሬዳዋ ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ዩናይትድ ስቴትስና አጋሮቿ በኦፊሴል ከአፍጋኒስታን መውጣት በጀመሩበት በአሁኑ ወቅት ግጭት ሊባባስ ይችላል፣ ታሊባንም ወደ ስልጣን ሊመለስ ይችላል በሚል ስጋት ብዙ የአፍጋኒስታን ተወላጆች ጭንቀት ላይ መሆናቸውን የአሜሪካ ድምጽ ዘጋቢ አይሻ ታንዚም ከአፍጋኒስታን መዲና ካቡል በላከችው ዘገባ ገልጻለች። አዳነች ፍሳህዬ ታቀርበዋለች። ካቡል ያሉት ኑር አህመድ ዛሬ እንደ ማንኛውም ቀን ሆኖ ነው የሚሰማቸው በሮመዳን ጊዜ ጾም ለመፍታት የሚሆነውን ሳምቡሳ ይሸጣሉ። የውጭ ኃይሎቹ ከሀገሪቱ ይውጡ ይቆዩ ብዙም ደንታ እንደሌላቸው ገልጸዋል። የውጭ ኃይሎች መውጣት በዕለታዊ ኑሯችን ላይ ተጽዕኖ የለውም። አሜሪካውያንም ሆኑ ሌሎች የውጭ ሀገር ተወላጆች እኔ የሚሸጠውን ምግብ አይገዙም። አፍጋኖች ናቸው የሚገዙት። እስካሁን ባለው ጊዜ ሁሉም ነገር በተለመደው መንገድ እየሄደ ነው ይላሉ ኑር አሕመድ። ዩናይትድ ስቴትስ እና አጋሮቹ ሀገሮች በኦፊሴል ከአፍጋኒስታን መውጣት ጀምረዋል። የስራቸውን እንቅስቃሴ ለሀገሪቱ ተወላጆች እያስረከቡ ነው። ኑር አሕመድን የመሳሰሉት ደንታ የሌላቸው ሰዎች ቢኖሩም ወታደሮቻቸውን የማስወጣቱ እርምጃ አብዛኞቹን የሀገሪቱ ተወላጆች እንዳስደነገጠ ታውቋል። ታሊባን ከስልጣን ከተወገደ ወዲህ በሕይወታቸው ብዙ ለውጦች ካዩት ሴቶች መካከል አንዷ ናቸው። በአሁኑ ወቅት የአፍጋኒስታን ሴቶች ከፍተኛ ስጋት አላቸው። የዓለም ማህበረሰብ እኛን ለማዳን አንድ ነገር እንዲያደርግ እንፈልጋለን። ሁኔታዎች ወደኋላ ኋላ ይመለሳሉ የሚል ስጋት አለን። ታሊባን አፍጋኒስታንን ይገዛ በነበረበት ወቅት ሴቶች መብት አልነበራቸውም። ታሊባን ከተወገደ ወዲህ ግን ትልቅ ለውጥ እንደታየ ታውቋል። በአዲሱ አፍጋኒስታን ሚዲያ እንደተስፋፋ የመዝናኛ አማራጮች እንደበዙ የኮሌጅ ትምህርት ያላቸው ወጣቶች እንደተበራከቱና ብዛት ያላቸው ሴቶችም በስራ ዓለም እንደተሰማሩ ተዘግቧል። የውጭ ኃይሎች ከአፍጋኒስታን ከወጡ በኋላ ዓለም አቀፍ ማህበረሰቡ በሀገሪቱ መስራቱን እንደሚቀጥል ቃል ገብቷል። ነገር ግን ታሊባን ካለፈው ዓመት ወዲህ በአፍጋኒስታን መንግስትና በፀጥታ ኃይሎች ላይ የሚያካሂዳቸውን ጥቃቶች አጎላብቷል። በታሊባን እና በአፍጋኒስታን መንግስት መካከል ሲካሄድ የቆየው የሰላም ንግግርም ባለበት ቆመዋል። የአፍጋኒስታን የጸጥታ ኃይሎች ታሊባንን ሊቋቋሙ ይችላሉ የሚለው እምነት ዝቅተኛ ነው። ከፍተኛ የዩናይትድ ስቴትስ ባለስልጣኖችን ጨምሮ በርካታ ሰዎች ውጊያ ተጠናክሮ ከተሞች በታሊባን ለመያዝ ተጋላጭ ይሆናሉ የሚል እምነት አላቸው። የአፍጋኒስታን መንግስት ስጋቶችን ለማቃለል እየሞከረ ነው። ባለፈው ሳምንት የተሟላ ትጥቅና ታንክ ያለው የልዩ ኃይሎች ሰፈርን ለሚዲያ ክፍት አድርጎ አሳይቷል። የአፍጋኒስታን ልዩ ኃይል አዛዥ ጀነራል አይባቱላ አሊዛዳ የተለመደውን ነው የምንጠብቀው፣ ውጊያ ይኖራል፣ ከባድ ውጊያ። ሆኖም እኛ ዝግጁ ነን፣ አገራችን ናት። እስከ መጨረሻው ተዋክተን አሸባሪዎቹን ከአፍጋኒስታን እንነቅላለን። እነዚህ ጠንካራ ቃላት ብዙም የሚያጽናኑ እንዳልሆኑ ብዙ ሰዎች በተለይም ወጣቶች ይናገራሉ። ከታሊባን ጋር በድርድር የፖለቲካ ስምምነት ቢደረግም እንኳን ካለፉት ሁለት አስርተ ዓመታት ወዲህ የተገኙትን መብቶች ወደ መቀልበስ ሊያመራ እንደሚችል ብዙዎች ይናገራሉ። በከፋ መልኩም ሊሆን እንደሚችል ሲያስረዱ ታሊባን ካቡልን እንዲይዝ ወደ በቃው የ1990ዎቹ ዓመታት የእርስ በርስ ጦርነት ሊመለስ ይችላል የሚል ስጋትም አላቸው። ሰዎች የቀን ተቀን ስራቸውን በሚያከናውኑበት ወቅት መንገዶች ላይ ሲያልፉና ሲያገድሙ እንዲሁም ለበዓል ሲዘጋጁ ሀገሪቱ ስለ መጻዒ ዕድሏ ላይ የሚሰማትን ጭንቀት ይሸፍናል። አድማጮች አሁን ምርጫን የተመለከቱ ዘገባዎቻችንን የምናቀርብበት ሰዓት ላይ እንገኛለን። ኢትዮጵያ ስድስተኛውን አገራዊ ምርጫ ለማካሄድ በዝግጅት ላይ ትገኛለች። በአንድ በኩል ይህንን ዴሞክራሲያዊ ክንውን ለማሳካት እየሰራች ያለችው አገር በተለያዩ ፈተናዎች ውስጥ እያለፈች መሆኑም ይታያል። የዚች ሀገር ዜጎች ተስፋና ስጋቶች እንደዚሁም የቅርብ ጊዜ ምኞቶች ምንድን ናቸው? የአሜሪካ ድምፅ ዘጋቢዎች በተለያዩ ሞያዎች ላይ የተሰማሩ ዜጎችን አነጋግረዋል። ለዛሬ ሁለተኛው ክፍል ይቀርባል። እስክንድር ፍሬው እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር የአሜሪካ ድምጽ ሬዲዮ ዘጋቢዎች ባሰባሰቧቸው አስተያየቶች ለሁሉም ሰዎች የቀረቡት ጥያቄዎች ተመሳሳይ ናቸው። ሊካሄድ ሳምንታት ብቻ በቀሩት አጠቃላይ ምርጫ ዋዜማ አስተያየታቸውን የሰጡት ዜጎች ተስፋቸውን፣ ስጋታቸውንና ምኞታቸውን አንጸባርቀዋል። ለእርስዎ ኢትዮጵያዊ መሆን ማለት ምን ማለት ነው የሚለው ጥያቄ ቀዳሚ ነው። የመጀመሪያው ምላሽ ይቀጥላሉ። ሰዓሊ በድሉ ሞላ እባላለሁ። የሙሉ ጊዜ ሰዓሊ ነኝ ያኔ ኢትዮጵያዊ መሆን ማለት በአንድነት በህብረት አንዱ ከአንዱ ሳይበላለት ህብረ ብሔራዊነት ያላት ሀገር፣ ብሔር ብሔረሰቦች እኩል ተከባብሮ የሚኖርባት በአንድነት በሰለጠነ መንፈስ መኖር ማለት ነው። ኢትዮጵያዊ ለኔ የየዕለት ፈተናዎቹ ምንድናቸው? የሚለው ደግሞ ለሳሊ በድሉ ሞላ የቀረበ ሁለተኛው ጥያቄ ነው። እንደ ሀገር ሳስብ አሁን የምንሰማቸው የፖለቲካው ጥንቅጥ አለ። በብሔር ተከፋፍለን የመከፋፈልና የመበታተን አደጋዎች እየተሰሙ ነው። አሁን ባለንበት ወቅት በተለያዩ ክልሎች ላይ ግጭቶች እየተፈጠሩ ነው። እነዚህ እነዚህ የየዕለት የውስጥ ሰላማችንን እንደ ሀገር ያናጋብን ነው። ሁለተኛው ነገር ደግሞ በዓለም አቀፍ ደረጃ ያለው የኮሮና የኮቪድ-19 ወረርሽኝ በሀገራችን እሱም አንድ ተግዳሮት ነው ለሀገራችን ምክንያቱም እነዚህ ነገሮች የሀገርን ሰላም የሀገርን አንድነት ኢኮኖሚ ሊያመነጭ የሚችለውን ነገር የሚያቀዘቀዝብንና የሚያጎልብን ነገር ነው ስለዚህ ወደ እኔ ሳመጣው ደግሞ እነዚህ ነገሮች በተለያዩ ቦታዎች የሚፈጠሩት ግጭቶች ሞቶች አደጋዎች በስራችን ላይ በአእምሯችን ላይ ተጽዕኖ ይፈጥርብናል መጥፎውን ነገር ስትሰማ ማለት ነው እንደገና ደግሞ ኮሮናውን ስሰማው ደግሞ እልቂት አለ እኛ ሀገር ይህን ያልከባድ እልቂት ባይኖርም በሌላው ዓለም ላይ የምትሰማው እልቂት እንደ ሰው እንደ አርቲስት ያሰግሃል እነዚህ ነገሮች ተደማምረው እንግዲህ እንደ ባለሙያ በእስራኤል ላይ ጫናዎችን ይፈጥርብኛል። እንደ ሀገር ደግሞ የሀገራችንን ኢኮኖሚ በከፍተኛ ሁኔታ ይጎዳል። ኢኮኖሚ ተጎዳ ማለት ደግሞ ህብረተሰባችን የኑሮ ሁኔታ ዝቅ ይላል። ኑሮ ሁኔታ ዝቅ ሲል ደግሞ ሀገር ላይ ችግሮች ይፈጥራሉ። ሶስተኛው ጥያቄ በሁለት ዓመታት ውስጥ አገሮ የት ደርሳ ማየት ይፈልጋሉ የሚል ነው። ሀገራችን አሁን ካለችበት ከዚህ ውጥንቅጥ ከዚህ ከዚህ እኔ ብቻ ልኑር አስተሳሰብ ወጥተን በተለይ ፖለቲካ ፓርቲዎች እንደ አንድ ሆነ ተሰባስበው ችን ሀገር ወደፊት ከፍ ያለች ደረጃ ላይ እንድደርስ በልማት፣ በኢኮኖሚ፣ በሁሉም ነገር በጤናውም ዘርፍ የተሻለች ሆና ከአፍሪካን ብቻ ሳይሆን ከዓለም ተወዳዳሪ ሆና የተሻለች በአንድነቷ የጠነከረች የጸናች ሉዓላዊነቷን ያስከበረች ሀገር ሆና ለእኔም ብቻ ሳይሆን ለልጆቻችን የተሻለች ኢትዮጵያ ነው የምመኘው። መንግስት ችግሮትን ለመፍታት ምን ማድረግ የሚችል ይመስለዎታል? ሳ ሊበድሉ ሞላ ይቀጥላሉ። እንግዲህ መንግስት ሊያደርግ ችግሩ ሊፈታ ይችላል ብዬ ማስበው አገሪቷ ውስጥ ያሉትን የተለያዩ የፖለቲካ ፓርቲዎች፣ ሲቪክ ማህበራትንም አንድ ላይ እንትን ብሎ የጋራ የሆነ ችግራችንን ለጋራ መፍትሄ ሊያመጣ የሚችለውን ነገር ከፖለቲካ ፓርቲዎች ጋር ተባብሮ መስራት ያለበት ይመስለኛል። ሰላምን ለማምጣት ማለት ነው። ያው ሰላም ስላሰብ ነው ብቻ ወይም ስላወራ ነው ብቻ ሰላም አይመጣም። በተለያየ ክልሎች ላይ አሁን የምንሰማቸው የፖለቲካ ችግሮች አሉ። ያንን ችግር የሚፈጥሩ አካላቶች የተለያየ የራሳቸው ፍላጎት ሊኖር ይችላል፣ ወይ ህዝብ ፍላጎት ሊሆን ይችላል፣ ወይ ራስ ፍላጎት ሊሆን ይችላል። ግን ያንን ወደ ጠረጴዛ ዙሪያ አምጥቶ ፖለቲካል የሆነ ዲስከስ ተደርጎ ለሀገሪቷ መጻኢ ዕድል ቢወያዩ ችግሮችን ይፈታል ብዬ አስባለሁ። ሀገሯ ስላለችበት ሁኔታ የማይወዱት ምንድን ነው የሚለው ጥያቄም ለሰዓሊ በድሉ ሞላ የቀረበ ነው። በአሁኑ ሰዓት፣ ሀገሬ ላይ ያሉት የማልወዳቸው ነገሮች በብሔር ተከፋፍለን የምንጋጭበት ነገር ነው። ምክንያቱም እያንዳንዱ ጽንፍ የያዘ አስተሳሰብ ያላቸው አካላቶች ሀገርን፣ ትልቁን ስዕል፣ ሀገርን በማየት ያሉትን ችግሮች በተለይ በአሁኑ ሰዓት ያሉብን ችግሮች ወይም የፖለቲካዊ ችግር በአንድ ጠረጴዛ ዙሪያ ላይ አመጥተን ተነጋግረን መፍታት ሲገባን እርስ በራሳችን እየተናቆርንና እየተብላላን ለውጭ ወራሪ ለውጭ ጠላት በራችንን ክፍት እያደረግን ነው በተለይ በአሁኑ ሰዓት እንግዲህ እንደምንሰማው ይሄን ክፍተታችንን በማየት እንግዲህ የራሳችንን ሰላም በማጣት እነዚያ ኃይሎች በመሃላችን ገብቶ ሀገር ለመበታተን እያሰቡታሉ። ሴራ ከፍተኛ አደጋ ስለሚያመጣ ቁጭ ብለን ይህን ችግር መፍታት አለብን ብዬ ነው የማስበው። ሌላው ጥያቄ ደግሞ ጠቅላይ ሚኒስትር ቢሆኑ የመጀመሪያ ውሳኔዎት ምን ይሆናል የሚል ነው። ከባድ ጥያቄ ነው። እኔ ሰአሌ ነኝ ጠቅላይ ሚኒስትር መሆን አልችልም። ግን እንደ ጥያቄ ከሆነ ጠቅላይ ሚኒስትር ብሆን መጀመሪያ የሀገርን ሰላም ለማምጣት የተለያየ አስተሳሰብና የተለያየ አመለካከት ያላቸውን ፖለቲካ ፓርቲዎችን አንድ ላይ አድርገ በጠረጴዛ ዙሪያ ላይ ቁጭ ብለ ሁሉም ፖለቲካ ፓርቲዎች መቼም ለሀገር ትንሽም ቢሆን ሀሳቦች አለዋቸው። እነዚያን ሀሳቦች አንድ አድርገን ወደ ብሔራዊ መግባባት መጥተን ለሀገር ሕልውና ሲባል ለሀገር ቅድሚያ በመስጠት ወደ ሰላም የሚያመጣ ሀሳብ አንድ ላይ ደምረን ሀገራችን ወደ ተሻለች ደረጃ ለማሸጋገር መስራትን ነው ማስበው። የፖለቲካ መሪዎች ሊኖራቸው የሚገባው በጎ ጎኖች ምንድን ናቸው? ለሳሊ በድሉ ለማ የቀረበ የመጨረሻው ጥያቄ ነው። የፖለቲካ ፓርቲዎች በጎ ጎን እንዲኖራቸው ማስበው፣ ለፖለቲካ ትርፍ ብሎ ህዝብን ከማባላት ህዝብን ከማጫረስ፣ ሰከን ብሎ ሀገሪቷን ነው ማሰብ ያለባቸው። ምክንያቱም ይሄ የሚያልቀው ህብረተሰብ ይዞት ካልተጓዙ ነገ ማንን ሊመሩ ነው? ስለዚህ በጎ ነገር ማሰብ ያለባቸው የሀገሪቷን ህልውና ማስጠበቅ፣ የዜጎችን ሰላም መጠበቅ፣ የዜጎችን አንድነት መጠበቅ አለባቸው። ምክንያቱም የዜጎችን አንድነትና ሰላም ካልጠበቁ፣ ዜጎችን ከጨረሱ ነገ ማንን ይዘው ነው የሚመሩት? ስለዚህ ይህም በጎን ሀሳብ አስበው ከመንግስትም ጋር ሊሆን ይችላል ከማህበረሰቡም ጋር ሊሆን ይችላል መጓዝ የሚችሉት ቀና አስበው ሰላም እንዲመጣ ማድረግ ያለባቸው ይመስለኛል። እኛ ኢትዮጵያውያን በሚል ጥቅል ርዕስ ስር የአሜሪካ ድምፅ ሬዲዮ ዘጋቢዎች ያነጋገሯቸው ሌሎች ዜጎች አስተያየቶች የቀጣይ ክፍል ትኩረት ይሆናሉ። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ በ22 ሁለት በ25 ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አማሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አማሪክ የፌስቡክ ገጻችን ላይ የቀጥታ ስርጭታችን እየተላለፈ ይገኛል። ሀሽታግ ቪኦኤ አማሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ በተጨማሪ በእጅ ስልካችሁ ቪኦኤ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋሪው የስልክ መስመራችን 202205 9942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩ። 202215135 በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ዋና አዘጋጅ ሰለሞን አባተ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። ወደ ተከታዩ መሰናዶ እንለፍ። ኢትዮጵያ በሺዎች የሚቆጠሩ የትግራይ ተወላጆችን ክህደት ፈጽመዋል በሚል ውንጀላ በሀገሪቱ የተለያዩ አካባቢዎች በየእስር ማዕከሎቹ ይዛ እንደምትገኝና ና አብዛኛውን ጊዜ ለወራት ክስ ሳይመሰረትባቸው ታስረው እንደሚገኙ አሶሺዬትድ ፕሬስ ዘግቧል። ተይዘው ከሚገኙት አብዛኞቹ የወታደራዊ ተቋማት ባልደረቦች ቢሆንም ወታደሮች ወይም የተቋማቱ ሰራተኞች ያልሆኑም እንደሚገኙበት ዘገባው ጠቁሞ፣ ትግራይ ውስጥ ለስድስተኛ ወር ውጊያ ላይ ያለው መንግሥት እርምጃውን እየወሰደ ያለው በአንድ ወቅት በበላይነት ተቆጣጥረዋቸው ከነበሯቸው መሥሪያ ቤቶች በማስወጣት ሀሳብ ነው ብሏል። በመቶዎች የሚቆጠሩና ከሺህ በላይ ሊሆኑም የሚችሉ ሰዎች ወታደራዊ ሰፈሮችንና አንድ የግብርና ኮሌጅን ጨምሮ ቢያንስ በዘጠኝ የተለያዩ ስፍራዎች ታስረው እንደሚገኙ እስረኞቹ ቤተሰቦቻቸውና ጎብኚዎች መናገራቸውን አሶሽትድ ፕሬስ በዘገባው አመልክቷል። አዳነች ፍስሀዬ ዝርዝሩን ታቀርበዋለች። የኖቤል ሽልማት ተረካቢው አብይ አህመድ መንግስት የትግራይ ተወላጅ የሆኑ ጥቂት ከፍተኛ ወታደራዊ ባለስልጣኖችን አስሬያለሁ ማለቱ ታውቋል። ነገር ግን በማንነታቸው ብቻ በዘፈቀደ የታሰሩ ተጋሩ ብዛት ከፍተኛ መሆኑን ቀሳውስትና የቢሮ ሠራተኞችም እንደሚገኙባቸው አሶሺየትድ ፕረስ የዜና አገልግሎት ለመጀመሪያ ጊዜ ዘግቧል። አንድ እስረኛ ወታደር የታሰረበት ቦታ ላይ ከአራት መቶ በላይ የሚሆኑ የትግራይ ተወላጆች እንደሚገኙና ጠበቆች እንዲያናገሯቸው እንደማይፈቀድ ገልጿል። ቤተሰቦቻቸው እንኳን ሊጠይቋቸው እንደማይችሉ ተናግሯል። ለታሳሪው ደህንነት ሲባል አሶሺየትድ ፕሬስ ስሙን እንደማይጠቅስ ወታደራዊ መታወቂያ ካርዱን ግን ማየቱን ጠቁሟል። በድብቅ በገባለት ስልክ ሲናገር ከመጸለይ በስተቀር ሌላ አማራጭ የለንም ማለቱን የአሶሺትድ ፕሬስ ዘገባ ጠቅሷል። ከታሰሩት ብዙዎቹ ወታደራዊ ሰራተኞች፣ ተዋጊዎች ሳይሆኑ በአስተማሪነትና ነርስነትን በመሳሰሉ ሙያዎች ተሰማርተው የነበሩ መሆናቸውን ከ15 አሳሪዎች ዘመዶቻቸው የሰፈሩ ጎብኚዎች ጋር በተደረገ ቃለ መጠይቅ ለማወቅ እንደተቻለ የመንግስት ኩባንያዎች ሲቪል ሰራተኞችም እንደታሰሩ ዘገባው ጠቁሟል። ተዋጊ ያልሆኑ ሰዎችን በዘፈቀደ ማሰር ዓለም አቀፍ ሕግን እንደሚጻረር ዓለም አቀፍ የቀይ መስቀል ኮሚቴ ገልጿል። ኮሚቴው ከእስረኞቹ ቤተሰቦች ጋር ተገናኝቶ የተነጋገረ ቢሆንም ለቀረበለት ጥያቄ ምላሽ ከመስጠት ተቆጥቧል። የእስራቱ ሁኔታ የተለያየ ነው። አንዳንድ እስረኞች ምግብ የሚያገኙት በቀን አንዴ ብቻ መሆኑን የኮቪድ-19 መዛመት በተስፋፋባት ሀገር ከፍተኛ ሙቀት ባለበት አንድ የቆርቆሮ ክፍል ውስጥ ብዙ ሰዎች ተፋፍገው እንደሚታሰሩ የአሶሺትድ ፕሬስ ዘገባ ገልጿል። የሚያስፈልጋቸው መድኃኒት እንዳይገባ መከልከሉ ቤተሰቦቻቸውን እንዳሳሰበ የዜናው አገልግሎት ያነጋገራቸው ታሳሪዎችና ቤተሰቦቻቸው እስረኞቹ ሲደበደቡና ተመሳሳይ በደል ሲፈጸምባቸው በቀጥታ አለማየታቸውን ተናግረዋል። ነገር ግን ከመላ ጎደል ሁሉም ለህይወታቸው በመስጋት ስማቸው እንዲጠቀስ አለመፈለጋቸውን አሶሽየትድ ፕሬስ አውስቷል። የትግራይ ተወላጆቹ ሲታሰሩ ብዙውን ጊዜ ዝግ ወታደራዊ ችሎት ነው የሚገጥማቸው። ይህም ማለት የግል ጠበቃ የመቅጠር መብታቸውን ያጣሉ። አንድ ጠበቃ በተናገረው መሰረት ወታደራዊ ችሎቶች ከፍተኛውን ቅጣት ነው የሚሰጡት። መታሰራቸውን ሊከራከሩ የሚችሉበት መንገድ የጠበበ ይሆናል። አሳሪዎቹ እጣችን በክህደት በሚከሱ ሰዎች እጅ በመሆኑ አቅመ ቢስነት ይሰማናል ይላሉ። የትግራይ ተወላጆች የመንግስት ሚዲያ ኢላማ ይደረጋሉ። መንግስት የትግራይ ወንጀለኞችንና ደጋፊዎቻቸውን እያሳደድኩ ነው የሚለውን ያስተጋባሉ። የታሰሩት ሰዎች ቤተሰቦች ከስራቸውና ከነበሩበት ወታደራዊ መኖሪያ ቤታቸው ይባረራሉ፣ የባንክ ሂሳባቸውን እንዳይጠቀሙ ይታገዳሉ፣ ይላል አሶሺየትድ ፕሬስ ላይ የወጣው ዘገባ። ብሪታንያ በሚገኘው ኢትዮጵያ ኤምባሲ የህዝባዊ ዲፕሎማሲ ሚኒስትር መኮንን አማረ የኢትዮጵያ መንግስት የቀድሞዎቹ ከፍተኛ የትግራይ አመራሮችን ብቻ ነው እያሳደደ ያለው፣ ስለሆነም በዘፈቀደ ማሰር እና በግፍ የሚደረግ የሰብአዊ መብት በደል የሚባል ነገር የለም ብለዋል። ነገር ግን ጦርነቱ እንደተጀመረ ገደማ ሾልኮ የወጣ በድረገጽ ላይ የተለጠፈ መረጃ በአሶሺትድ ፕሬስ የተረጋገጠ መሆኑን ዘገባው ጠቅሷል። አንድ ከፍተኛ ወታደራዊ ባለስልጣን ስለ ትግራይ ተወላጆች ሲናገሩ፣ ውስጣችንን ከነሱ ማጽዳት አለብን። ከነሱ መካከል ጥሩ ሰዎች ሊኖሩ ቢችሉም ጥሩዎቹን ከመጥፎዎቹ ልንለያቸው አንችልም። ሀገሪቱን ለማዳን ስንል ከስራ እንዲወገዱ አድርገናል። አሁን የጸጥታ ኃይሎቹ ሙሉ በሙሉ ኢትዮጵያውያን ናቸው ሲሉ ብሪጋደር ጀነራል ተስፋዬ አያሌው መናገራቸውንና ጉዳዩ ውስጣዊ ማብራሪያ ሳይሆን እንዳልቀረ አሶሺትድ ፕሬስ ጋር የወጣው ዘገባ ጠቁመዋል። የኢትዮጵያው የጠቅላይ አቃቢ ሕግ መስሪያ ቤት ዘርን ለይቶ ኢላማስ ለማድረግ ጉዳይ ሊጠቆም የሚቻልበት መስመር እንደሚያቋቁም ገልጾ የነበረ ሲሆን አሶሺትድ ፕረስ ላቀረበው ጥያቄ ምላሽ እንዳልሰጠ ወታደራዊ ቃል አቀባዩም ከመናገር እንደተቆጠቡ አሶሺትድ ፕሬስ ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ሰዎች በካምፖች ታስረዋል የሚለውን ወሬ እንዳላረጋገጠ፣ ነገር ግን ትግራይ ውስጥ ያለው ቀውስ ስላሳሰበን አብዛኛውን ለጸጥታ ጉዳይ ስንሰጥ የነበረውን ረድኤት እንዲቆይ አድርገናል ማለቱን አሶሺየትድ ፕሬስ ዘግቧል። አንድ ሌላ በእስር የሚገኝ የትግራይ ተወላጅ ስልክ ተበድሮ እንዳነጋገረው የዜናው አገልግሎት ገልጿል። ከሰላሳ በላይ ከሚሆኑ የትግራይ ተወላጅ አይሮፕላን አብራሪዎች፣ ቴክኒሽያኖች እና ሌሎች ወታደራዊ ሰራተኞች ጋር ካለ ክስ የተያዙ መሆናቸውን ተናግሯል። አንዳንድ የቤተሰቦች ዘመዶቻቸው የት እንዳሉ አያውቁም ካለ በኋላ እናቱ አሁንም በሩቅ ቦታ ላይ እየሰራ ነው ብለው እንደሚያምኑ አክሏል። በወታደራዊ ችሎት ላይ ተስፋ የቆረጠ መሆኑን ገልጿል። ሰላም ከመጣ ምናልባት ይፈቱን ይሆናል፣ ካልሆነ ግን አብቅቶልናል፣ ሊገሉንም ይችላሉ ካለ በኋላ በፍጥነት ስልኩን እንደዘጋው የዜናው አገልግሎት ገልጿል። ስለታሰሩትና ስለታሰሩባቸው ቦታዎች የተለያዩ ግምቶች ነው ያሉት። በአዲስ አበባ ዩኒቨርሲቲ የሰላምና ጸጥታ ጉዳይ ጥናት ክፍልን የመሰረቱት ከፍተኛ ባለስልጣን የነበሩት የትግራይ ተወላጅ ተመራማሪ ሙሉጌታ ገብረሕይወት በገመቱት መሰረት የትግራይ ጦርነት ሲጀመር በወታደራዊ ኃይል ከነበሩት ብቻ 17ሺህ የሚሆኑ ተጋሩ መታሰራቸውን ገልጸዋል። ቢያንስ ዘጠኝ ማጎሪያ ሰፈሮች እንዳሉ ታሳሪዎች፣ ቤተሰቦቻቸውና የሚጠይቋቸው ሰዎች መናገራቸውን አሶሽትድ ፕሬስ አውስቷል። በደቡባዊ ሀገሪቱ ክፍል ካለው ሚራብ አባያ ያመለጠ እስረኛ እንደሚለው ከ10500 በላይ የሚሆኑ ሰዎች እሱ በነበረበት እስር ቤት እንደሚገኙ ጠቁሟል። አንድ ሁለት ማጎሪያ ሰፈሮችን የጎበኘ ሰው እንደሚለው በአንድ ቦታ 110 የሚሆኑ አብዛኞቹ ወታደራዊ አዛዦች መቁጠሩን፣ 270 የሚሆኑ በተያዙበት ቦታ ደግሞ ብዙዎቹ ኮማንዶዎችና የአየር ኃይል መኮንኖች መሆናቸውን አንዳንዶቹ ከ30 ዓመታት በላይ ለሆነ ጊዜ በወታደራዊ ኃይል ያገለገሉና የሥነ ምግባር ችግር የሌለባቸው እንደሆኑ ተናግሯል። ሰውየው ቀጥሎም ከ40 እስከ 50 የሚሆኑ ሰዎች በአንድ ከቆርቆሮ የተሰራ ክፍል ውስጥ ተይዘው እንደሚገኙ ተናግሯል። እስረኞቹ ተሰባስበው ለመነጋገር እንደማይችሉ፣ ቤተሰቦቻቸውን እንዲያዩቸውና በስልክ ለመነጋገር እንደማይፈቀድላቸው፣ በቂ ምግብም እንደማያገኙ እንደነገሩት ገልጿል። የታሰሩበት ቦታ ከፍተኛ ሙቀት ያለበት መሆኑንና ውስቅልና እንደሚታይባቸው ገልጸዋል። በሀገሪቱ ዙሪያ ሀያ በሚሆኑ ቦታዎች እንደታሰሩ እስረኞቹ መናገራቸውን የጎበኛቸው ሰው ተናግሯል። ጎብኚው ለማጓሪያ ሰፈሮቹ ያላቸውን ተደራሽነት ለመጠበቅ ሲባል ስሙን ከመግለጽ የተቆጠበ መሆኑን አሶሼትድ ፕሬስ ዘግቧል። አስፈሪ ነገር ነው። እነዚህ ሰዎች ሀገራቸውን በውትድርና ያገለገሉ ሰዎች ሆነው ሳለ በመንግስታቸው ተጠቁ በማህበረሰቡም በከሃዲነት ታዩና ለቤተሰቦቻቸው በጣም እንደሚሰጉ የጠየቋቸው ሰው አስረድተዋል። ቤተሰቦቻቸው ደግሞ ለእነሱ ያስባሉ። አዲስ አበባ የሚገኙ አንድ ሰው በወታደራዊው ክፍል ይሶር የነበሩ ወንድማቸውን ለሶስት ወራት ያህል ባለማየታቸው ሲያለቅሱ እንደነበር የወንድማቸው ቤተሰብ ከወታደራዊ መኖሪያ ቤታቸው ተባረው መንገድ ላይ በተበታተነ ዕቃቸው መሃል የነበሩትን ፎቶግራፎች ሲያዩ እንደነበር አሶሺየትድ ፕሬስ ገልጿል። ወንድሜ ሀገሩን በቅንነት ሲያገለግል ቆይቷል። ሁኔታው ለእኔ ብቻ ሳይሆን ለመላ የትግራይ ተወላጆች መጥፎ ነው ማለታቸውን ዘገባው ጠቅሷል። አንድ ሌላ እስረኛ ደግሞ በጎረቤት ሀገር በሰላም ጥበቃ አገልግሎት የነበሩ ሲሆኑ ወደ ሀገራቸው እንዲመለሱ ከተጠሩ በኋላ እንደታሰሩ በዋስ ከተለቀቁ በኋላ ደግሞ ግጭቱ ሲነሳ በሀገር ውስጥ ያልነበሩ ቢሆንም በሀገሪቱ አለመረጋጋት ፈጥረዋል በሚል ክስ ወደ ወታደራዊ ሰፈር እንደተወሰዱ በቂ ምግብ ስለማያገኙ አስር ኪሎግራም እንደቀነሱ ልጃቸው መናገሩን ዘገባው አውስቷል። ምንም ያጠፉት ነገር ሳይኖር በተጋሩነታቸው ብቻ የታሰሩ ሰዎች በዋስ ከተለቀቁ በኋላ መልሶ ወደ ወታደራዊ ሰፈር የተወሰዱ ሀያ አምስት ሰዎች በአንድ ክፍል ውስጥ እንደሚገኙ እና ምግብ የሚያገኙት በቀን አንዴ መሆኑን፣ ቤተሰቦቻቸው ሊጎበኙዋቸው እንደማይፈቀድ ታደለ ገብረ መድህን የተባሉ ጠበቃ ተናግረዋል። በፌዴራል ፍርድ ቤት የተለቀቁትን ሰዎች መልሶ ወደ ወታደራዊ ሰፈር መውሰድ ሕገወጥ መሆኑን ተናግረዋል። አንድ ሲቪል የኢትዮጵያ አየር መንገድ ሰራተኛም ታስሮ በዋስ ከተለቀቀ በኋላ ሸሽቶ ከሀገር መውጣቱን ተናግረዋል። ለሁለት ወራት ያህል በታሰረበት ወቅት ወደ አንድ መቶ የሚጠጉ ከፍተኛ ወታደራዊ ባለስልጣኖች ታስረው ማየቱን ገልጿል። በርካታ የትግራይ ተወላጅ ካህናትና ዲያቆናት አብዛኞቹ ለአንድ ወር ያህል አዲስ አበባ ላይ ታስረው እንደነበር የኢትዮጵያ ኦርቶዶክስ ቤተክርስቲያን ቤተመጻሕፍትና ቤተመዘክር ክፍልን የሚመሩት ልሳን ወርቅ ደስታ ተናግረዋል። ሀረር አጠገብ የሚገኝ ማጎሪያ ሰፈር ያለ ሰውን አነጋግረው ከሁለት ሺህ በላይ የሚሆኑ ወታደራዊ ሰራተኞች እንዳሉ እንደነገራቸው ልሳን ወርቅ ደስታ መግለጻቸውን ይህን ያክል ጥላቻን ለመግለጽ ቃላት ያጥሩኛል ሲሉ መናገራቸውን የዜናው አገልግሎት ጠቁመዋል። ከማጓሪያ ሰፈሮቹ ውጭ ቁጥራቸው ያልታወቀ ሰዎች በቁም እስር ላይ ናቸው። ጦርነት ከተጀመረበት ጊዜ አንስቶ ከስራ የታገዱ ነርስ ወላጅ በሰዓት እላፊ ገደብ ስር መሆናቸው ተገልጿል። የተባበሩት መንግስታት ድርጅት የሰብአዊ መብት አገልግሎት የትግራይ ተወላጆች በዘፈቀደ የሚታሰሩ መሆናቸውን የሚገልጹ ዘገባዎች እንዳሉ እናውቃለን። ነገር ግን ግልጽነት ባለመኖሩ ተአማኒ የሆነ ግምት የለንም ይላል። በመንግስት የተመሰረተው የኢትዮጵያ የሰብአዊ መብት ኮሚሽን ለቀረበለት ጥያቄ መልስ አልሰጠም። ስለ ተጋሩ መታሰርና ዘር ለይቶ ዒላማ ማድረግን በሚመለከት በቅርቡ የወጡ መግለጫዎችን አጋርቷል። ኮሚሽኑ በያዝነው ሳምንት ያወጣው መግለጫ ፍትሐዊ የፍርድ ሂደትን መንፈግ፣ ቤተሰብ እንዳይጠይቃቸውና መድኃኒት እንዳይገባ መከልከል በአብዛኞቹ ማጎሪያ ሰፈሮች እንደሚዘወተር፣ ታሳሪዎቹ ብዙውን ጊዜ የት እንደሚገኙ ለቤተሰቦቻቸው ለመናገር እንደማይችሉ ገልጸዋል። ኮሚሽኑ ቀደም ሲል በያዝነው ዓመት በመዲናይቱ ፌዴራል ፖሊስ ማዕከል የታሰሩ ሃያ አንድ ሰዎችን አነጋግሮ ነበር። አንዳንዶቹ ታዲያ ለፍርድ ሳይቀርቡ ለረጅም ጊዜ መታሰራቸውን፣ ስድብ ዛቻና ድብደባ እንደደረሰባቸው፣ በተያዙበት ጊዜ በተከፈተባቸው ተኩስ የቆሰሉ ሰዎች እንዳሉ ገልጸው ነበር። ነገር ግን ታሳሪዎቹ በጥሩ የጤና ሁኔታ ይገኛሉ፣ የስራታቸው ሁኔታም ቅቡል ደረጃ ላይ ነው ብሏል። የኢትዮጵያው የሰብአዊ መብት ኮሚሽን። ወደ ተከታዩ ዘገባ እንለፍ። ባለፈው ፕሮግራማችን ብሔራዊ ባንክ የባንኮችን መመስረቻ ካፒታል ከአምስት መቶ ሚሊዮን ወደ አምስት ቢሊዮን ብር ማሳደግ መፈለጉን አስመልክቶ የባለስልጣንና ባለሙያዎችን አስተያየት ማስደመጣችን ይታወሳል። የባንኩን ውሳኔ የደገፉ መሆኑን የገለጹት በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳ በዛሬው እለት ደግሞ ብሔራዊ ባንኩ ነጻ አለመሆኑን የቁጥጥር አቅሙም ደካማ መሆኑንና የብር ምንዛሬ ተመኑ በገበያ ውሳሌ ይዳኝ የሚለውና እየተብላላ ያለው ሀሳብ አደገኛ መዘዝ የሚያስከትል መሆኑን ያነሳሉ። እንግዶቹን ያወያየው ደረጀ ደስታ ከፕሮፌሰር አለማየሁ ጋር ውይይቱን ከገታበት ይጀምራል። እነዚህ ባንኮች በተለይ የውጭ ምንዛሬም በሕገወጥ መንገድ ምንጭም ሆነው እያገለገሉ ነው። ከብሔራዊ ባንኩ ቁጥጥር ውጭም በመሆን እያስቸገሩ ነው ያሉትም ባንኮችም የሚል ነገር ይነሳል። ቆንጆ ቆንጆ ነጥብ አነሳ። አሁን አየ ቆንጆ ነጥብ ያነሳው ምንድን ነው? እኔ ሁልጊዜ የምጠረጥረው የብሔራዊ ባንክ የቁጥጥር አቅም በጣም ደካማ ነው። አሁን በዚህ ሰሞኑን በቴሌቪዥንና በሬዲዮ ወጥተው ሲናገሩ የብሔራዊ ባንክ አሁን የመቆጣጠር አቅሙ በጣም አሪፍ ቆንጆ ሆኖ እያሉ ሲናገሩ እሰማለሁ። ግን እዛም ማየው አይ ኤም ኤፍ ያስቀመጣቸውን እየከፈለው ማለት ነው እዛ ደሞዝ። ስለዚህ የአይ ኤም ኤፍ አማካሪና የአይ ኤም ኤፍ ኢትዮጵያዊ የሆነ የአይ ኤም ኤፍ ተከፋይ እዛ አስቀምጣ ጠንካራ ነው ልትላቸ ጠንካራነት አንዱ መገለጫው እኮ ነፃ ሆነ መስራት ነው። ጎሮሮ ላይ አይ ኤም ኤፍ ቆሞ ደሞዝ እየከፈለው ባበሻ በኩል እያሰራ አይደለም። ስለዚህ ምክንያት አጥንቸዋለሁ ባ ከሁለት ሺ አንድ ጀምሬ እስከ ሁለት ሺ አስራ ስምንት ያለውን አጥንቸዋለሁ። ምንድነው ተማርኩት ከዛ ጥናቴ በብሔራዊ ባንክ ውስጥ ያለው የሰፋይ፣ በተለይ የመቆጣጠሪያው አቅም በጣም ደካማ። ለምን ብትለኝ፣ አንድ ጠንካራ ሰው የነበረ አቶ ጌታናና የሚባሉ ናቸው የነበሩ። አቶ ጌታውናና በጣም ፐርፌክት የነበሩ ናቸው። ግን እሳቸው አሁን ወጥተዋል። በአማካይ ዓለም ላይ ሬጉሌተር ለማሰልጠን አስራ አምስት ዓመት ነው የሚፈ አንድ ፐርፌክት የምትለው ተቆጣጣሪ ለመስራት ከአስራ አምስት አመት ፈጃ። አብሬ በምን አቅማቸው ነው አቶና ጌታና ነቁ ወጡ። አስራ አምስት አመት ተሰሩዋል። እና እንደዛ አይነት ኤክስፐርቲዝ ያለው መቆጣጠር የሚችል አለ ወይ የሚለው በእኔ እምነት ያለ አይመስለኝ ስለዚህ እንደነገርኩህ ተማሪዎች ጭምር አይ ኤም ኤፍ ቀጥሯቸው እዛ ቁጭ ብለው እየተቆጣጠሩት ነው ብሔራዊ ባንኩ ምን መክራለን እያሉ ያው እነሱ ናቸው ብር ዲቫሉዋ ምናምን እያሉ ጣጣ ውስጥ የሚከቱት አገሩ ሬጉሌሽን ካፓሲቲ የለውም። ያደሳው ሬጉሌሽን ካፓሲቲ ከሌለው ደግሞ ሺህ ባንኮች ከመጡ ሬጉሌት ማድረግ ይችላሉ ሊያደርጉ አይችልም ስለዚህ እነዚህ ባንኮች ወደ ሌላ እንዳል ወደ ሌላ መንገድ ሊሆን ይችላሉ ብሔራዊ ባንኩ ተጽዕኖ ያለበት ከአይ ኤም ኤፍ ብቻ ነው ወይስ ከየት ከየት ነው ባንኩ ላይ ያሉ ተጽዕኖዎች ያሉ ብሔራዊ ባንክ ነፃ መሆን አለበት ይባላል በመሬ ደረጃ ግን የትም ሀገር ነጻ አይደለም ብሔራዊ ባንክ የትም ሀገር አሜሪካን ብትሆን ነጻ አይደለም ምን ማለት ነው የእኛ ደግሞ ይመሳል የእኛ የሚል ሰው ምን መሰለህ መንግስት ብሔራዊ ባንክ ላይ ተጽዕኖ የሚያደርገው ቀጥታ ብሔራዊ ባንኩ ላይ ሳይሆን በገንዘብ ሚኒስቴር በኩል ምሳሌ አሁን በዘንድሮ በጀት ጸደቅ አሁን በጀት ጸድቋል በዘንድሮ አራት ሰባት ስድስት ቢሊዮን ምናምን ብር በዚ አይደል፣ አሁን አይምኤፍ እንዳልኩ በቅነዛ ኢትዮጵያውያን እዛ ባስቀምጠው የሚበሉ አርጎ እያመጨው ከሀያ ዘጠኝ ብር በዚህ አመት አርባ ገባ ና ከውጭ መንግስት እቃ ስለሚገዛ በአርባ ብር ሊያባዛው ነው ማለት ነው። ከውጭ የሚገዛው ነው የመንግስት ወካ ቤቶች በሙ ከውጭ የሚገዙ በአርባ ብር ሲያባዙ በጀታቸው ይጨምር፣ በጀታቸው ሲጨምር የሄደው ማንም ይጠይቃሉ። የገንዘብ ሚኒስትርን በጀት ተጨማሪ ስጡን ይላሉ። የገንዘብ ሚኒስትር ብር በጀትም ሴት ያመጣል የትም አመጣል በብሔራዊ ባንክ ያሳትማል። መንግስት የምትለው ማለት ነው። መንግስት የምትለው ጠቅላይ ሚኒስትር ቢሆ የሚባለው መንግስት ምትደረግ ገንዘብ ሚኒስተር ። ስለዚህ የገንዘብ ሚኒስቴር ይሄን እኛ በኢኮኖሚክስ ይሄን ማኒታይዜሽን ኦፍ ደብት የምንለው ነው። ስለዚህ ብሔራዊባ በዚህ አንጻር ሞር ኦር ለስ የገንዘብ ሚኒስቴር ግምጃ ቤት አሁን እንደዚህ ብትላቸው እነሱ ምን ይሉሃል? ኖ ኖ እኛ እናትምም ከህዝቡ ነው ምንገዛው ይሉሃል። ከማን ህዝብ? ምን አቅም አለው? ሰው እዚህ ሴት ነው የሚገዙት ከጡረታ ድርጅት ነው። ሄደህ ዳታው የምታየው ሰማንያ አምስት በመቶ እስከዛሬ ሸጥን የሚሉት ያለፉት አስር ዓመት የጡረታ ድርጅት ነው የሚገዛው። የጡረታ ድርጅት ማለት ደግሞ ቁጭ ያለ ብር ነው። ኢኮኖሚ ስጥ የሚንቀሳቀሳል ስለዚህ ካልተንቀሳቀሰ ኢንፍሌ ኢንፍሌሽን የሆነ ብር አንበሳ ታስገባለ ማለት ነው ወደ ኢኮኖሚ ስለዚህ መንግስት የሚመጣው ለው ቀጥታ ሳይሆን እንዳልኩ በገንዘብ ሚኒስተር ውስጥ ር ብሔራዊ ባንክ ነው አሰጥ ይሄን ሄር አይችል ለመመሰልም አይችለው። ስለዚህ ይችል ነበረ። ለምሳሌ በጠቅላይ ሚኒስተር መለስ ጊዜ ይቻል ነበረ። ምንድ ነው የሚቻለው መንግስት አምና ከሰበሰበው ቀረት የሆነ ፐርሰን በላይ ሊያበድሩ አይሰጥም። ሀያ አምስት ፐርሰንት ችነው እንደዚህ ገደማ ከሰበሰብከው አምና፣ ከዛ በላይ ልትወስድ አችልም ከብሔራዊ ባንክ ከዛ ያ መለስ ዜናዊ የሚሉት ጠቅላይ ሚኒስተር ያንን ህግ አፍርሶ እንደፈለገ መበደር መውሰድ ጀመረ ከብሔራዊ ባንክ። አቶ ለማ የሚባሉ ጀነራል ኦዲተር ነው። አባረሯቸው አትችሉም ምናምን በጣም ፐርፌክት የሆኑ ቴክኖክራት አትችሉም ብሎ ዋን ሳምንት አባረሯቸውና ከዛ ናደው ያንን ህግ። አሁን ከአሁን ድረስ ክፍት ያ ነገር ማለት ያ ጠቅላይ ሚኒስትር መለስ ናደው። ወደፊት በገበያው እንዲተዳደር ለመወሰን የምንዛሪውን መጠን ሀሳብ አለ የሚልም ነገር ይሰማል። እሱ ላይ ያለት አስተያየት ምንድን ነው? መገልበጥ ከፈለጉ እንደ መንግስት ማድረግ ይችላሉ። ሱዳንን ሄደው ይጎብኝ ሱዳን። ምን እንደሆነ ምንድነው የሚሆነው መሰለ ልክ በገበያ ልትወስነው ስትጀምር የሱዳንን ልንገርህና፣ ሱዳን ውስጥ ልክ እንደዚሁ ተመ ተመከሩ በአለም ባንክ በምናምን ተመከሩ። ብር እንሰጣቸዋለን አሏቸው ፈረንጆቹ። ከዛ ለቀቁት ኢሚዲየትሊ። ሀያ ዘጠኝ ብር ነበር የሱዳን ፓውንድ ከዶላር ልክ እንደኛ። ኢሚዲየትሊ አርባ ስምንት ገባ፣ አንድ ሰከንድ ውስጥ ማለት ፓራሌል ማርኬቱ ላይ ሀምሳ ሰባት ገባ ሱዳን። ከዛ ትንሽ ቆየልህና ፍሎት አረ ማለት በቃ በገበ ወስናሉ። ስንት ገባ? ሶስት መቶ ፓውንድ የሱዳን ሆነ በአንድ ጊዜ የአንድ ብር። አሁን ኢንፍሌሽኑ ወደ አንድ ሺ ሊጠጋ ነው ሱዳን። ሶ ምን ሆነ? ሰው ለገልብጦ ወጣ ዳቦ ተወደደበት። ይኸው ብታየው ብጥብጥ መንግስቱ ሁሉ ገለበጠ መጀመሪያ ዞር ሁለተኛውም ላይ በጠንጠ። ስለዚህ እዚህ ሀገር ፍሎት አረክ ካልክ አሁን አርባ ያርካው አራት መቶ ብር ይገባላል። በሰቀ ራሴ ላይ እንደመተኮስ ነው። ገባ መንግስት ራሱ በጀቱን በአራት መቶ ብር ላይ ሊያባዛ ነው ወይ? በኋላ ሰዎችን የሚገዛው ነው። ስለዚህ እኔ በየቦታው ባገኘሁት ሚዲያ ለራሳቸው ደህንነት ሲል፣ ለእኛ ሳይሆን፣ ለራሳቸው ደህንነት ሲል፣ በሌላ በኩል ደግሞ አንዳንዶች ለምሳሌ የብር ዋጋ ትክክለኛውን ዋጋ ማግኘት ይገባዋል፣ ሁልጊዜ መንግስትም እየጠበቀው ወይም በዚህም በኩል በብዙ መጠን እንዲመነዘር እየተገፈተረ ሳይሆን፣ ትክክለኛውን ዋጋ ሊይዝ ይገባዋል ይላሉ። እና ትክክለኛው ዋጋ ታዲያ እንግዲህ በነጻ ገበያ ካልሆነ በቁጥጥርም በቀም ካልሆን እንዴት ነው የሚሆነው በጣም ጥሩ እስኪ አየህ ትክክለኛ ዋጋ ምንድን ነው የሚሉት ብዙ ጊዜ ስህተት የሚፈጠረው እዚህ ጋር ትክክለኛ ዋጋ የህገ ወጡ ገበያ ዋጋ ለ ምክንያቱም ላይክ አሁን ለምሳሌ ህገ ወጡ ገበያ ላይ አንድ ዶላር ወደ ሀምሳ ሁለት ነው ህጋዊ ገበያ ላይ አርባ ነው ሀምሳ ሁለት ትክክለኛ አይደለም ለምን ለሞመንት ስትለቀው ሀምሳ ሁለት ወደ ሀምሳ ሁለት ኮሎ ለመድረስ የሚሞክሩ ሲነሱ ሊደርሱ አይችሉ አንድ ዕለት ላይ ደርሱ ለምንድ ነው ማይደርሱ ልክ እዚህ ሲጨምሩ እሱም በዛው ልክ ጨምር የራስህን ጥላ እንደመከተል ነው ለምንድን ነው ስትል በኢኮኖሚክስ ንሳ ሀሳብ ትክክለኛ ዋጋ ማለት የውስጥ ክፍተትህን እና የውጭ ክፍተትህን የሚፈታ ማለት የውጭ ክፍተትህን ማለት ምን ማለት ነው? በኤክስፖርት እና በኢምፖርት መሀል ያለውን ጋ የሚፈታ ዋጋ የውስጥ ክፍተትህ ደግሞ ማለት በቁጠባና በመዋለለው በኢንቨስትመንት መሀል ያለውን ክፍተት የሚዘጋ ዋጋ ማለት ነው። ትክክለኛ ዋጋ ይሄ ነው። የህገወጡ ገበያ ዋጋ አይደለም፣ ትክክለኛ ዋጋ ነው። ትክክለኛ ዋጋ ማለት ማለት ነው። አስራ ስምንት ቢሊየን ነው የምንገዛው አሁን እኛ ከውጭ ኢምፖርት የምናደርገው፣ የምንሸጠው ሶስት ቢሊየን ነው። ሶስት ቢሊየኑን ወደ አስራ አምስት ቢሊየን የሚያደርግልህ ዋጋ አለ ወይ ማለት ነው። ቤዚክል ኦኬ፣ ፈረንጆች የሚሉት ምንድ ነው አለ ልቀጡት፣ ብር አሁንም በአርባ ብር ከሚመነዘር በአንድ ሺህ ብር ቢመነዘር ኤክስፖርተሩ ይበረታታል፣ ኤክስፖርታችሁ ይጨምራል። ስለዚህ ኤክስፖርታችሁ ከጨመረ ክፍተቱን ይዘጋዋል። በዛ ላይ ደግሞ ኢምፖርታችሁ ውድ የሆንበታል። ሀገሩ ሰው በአንድ ሺህ ብር ሳር ሲገዛው የአንድ ዶላር ንቃ በአንድ ሺህ ሲገዛ ስለወደድበት ይቀንሰዋል። ስለዚህ ኢምፖርታችሁ ቀነሰ፣ ኤክስፖርታችሁ ጨመረ፣ ሰላም ትሆናላችሁ ነው የሚሉት ፈረንጆች ሚሉን። እነዛም ፈረንጆች ያስቀመጧቸው ብሔራዊ ባንክ ያሉ ሰዎች ነው ሚሉ ናው። ፖንት አሁን የኔ አርጊመንት ምንድ ነው ኢምፖርት ስለተወደደ የኢትዮጵያ ኢምፖርት ይቀንሳል ወይ አይቀንሳል? ዘጠና በመቶ የኢትዮጵያ ኢምፖርት ስትራቴጂክ ኢምፖርት ነው። ሀያ በመቶ ብቻ ነው ኮንሲውመር ከጠቅላላው። ሌላው ምን መሰለህ ነዳጅ ነው። ሌላው ኢንተርሚዲየት ጉድስ ነው። ለኢትዮጵያ ፋብሪካዎች፣ ለምኖች የሚገባ የኢትዮጵያ ፋብሪካዎች በአማካይ በሚዲያን ማለት ነው ስልሳ አምስት በመቶ ከውጭ ነው ኢምፖርት የሚያመጣ አምስት በመቶ ነው። ሌላው የግንባታና የትራንስፖርት እቃዎች ናቸው። ስለዚህ እነዚህ እቃዎች ዋጋ አንድ ሺ ዶላር አንድ ሺ ብር ተወደደ ከሆነ ተወደደ ይገባሉ አይገቡም? ማነው ይቀራሉ አይቀሩም? ጨራሽ በአንድ ሺ ተባስቶ ይገባሉ። ዋጋቸው ሁለተኛ ኤክስፖርታችን ያድጋል አያድግም? ለምን የኢትዮጵያ ኤክስፖርት ችግር ምንድን ነው ብለህ ታጥና ሊያት ሚስተዋለ እጅ ታጥና። ኤክስፖርተሮችን ሳናገር ከመቶ በላይ ምንድን ነው የነገሩኝ መሰለህ አ መሰረታዊው ችግራቸው የመሬት አቅርቦት፣ ሁለተኛ የፋይናንስ አቅርቦት፣ ሶስተኛ የእጣ የእቃ ከዚያ አገር የሚገዙት ኳሊቲ መሞትና ለዚህም ከውጭ ማምጣት አለባቸው። ከውጭ ለማምጣት ደግሞ ፎሬን ኤክስቼንጅ ጥረት አለባቸው። ሌላኛው ጉምሩክ ያለው ውጣ ውረድ፣ ሌላኛው ሙስናና ሌድነት እነዚህ ናቸው። እንግዲህ አይደንቲፋይ ያደረኩት እነዚህን ስትቀርስ ያን ጊዜ ብርና ዶላር ወደ ትክክል ከፍተኛ ዋጋ ይጨራሉ። አድማጮቻችን፣ በአዲስ አበባ ዩኒቨርሲቲ የኢኮኖሚክስ መምህር ፕሮፌሰር አለማየሁ ገዳን እናመሰግናለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልኝ አድማጮች የምሽቱን ፕሮግራም አጠናቀን ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የኡጋንዳው የ76 ዓመት ዕድሜ ፕሬዚደንት ዮዌሪ ሙሴቬኒ እንደ አውሮፓ አቆጣጠር ከ986 ዓ.ም አንስቶ በስልጣን ላይ የቆዩ ሲሆን ባለፈው ጥር ወር በተካሄደው ምርጫም አሸንፈዋል። ነገር ግን ዩናይትድ ስቴትስ የምርጫው ሂደት ፍትሐዊም ነጻም አልነበረም በማለት ከምርጫው ጋር በተያያዘ ለተካሄደው ግጭትና ዲሞክራሲን በማሰናከል ተግባር ተጠያቂ የሆኑት ላይ እርምጃ ለመውሰድ ቃል ገብታለች ሲል የዕለቱ ርዕሰ አንቀጽ ሐተታውን ይጀምራል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን እንደ አውሮፓ አቆጣጠር ባለፈው ሚያዚያ 16 ባወጡት መግለጫ የኡጋንዳ መንግስት ተግባር የሀገሪቱን የዲሞክራሲ ጎዳናንና የኡጋንዳ ህገ መንግስት በሚፈቅደው መሰረት የሰብአዊ መብት መከበር ማሽቆልቆል መቀጠልን ይወክላል ብለዋል። ተቃዋሚ ተወዳዳሪዎች በተደጋጋሚ ወከባ ተፈጽሞባቸዋል፣ ታስረዋል ህገወጥ በሆነ መንገድ ካለ ክስ ተይዘዋል ለበርካታ ንጹሐን ተመልካቾችና የተቃዋሚዎች ደጋፊዎች ህልፈት እንዲሁም መቁሰል በቅድመ ምርጫው በምርጫ ወቅትና በድረ ምርጫው በጋዜጠኞች ላይ ለተፈጸሙ ኃይል መጠቀም ተጠያቂዎቹ የኡጋንዳ የጸጥታ ኃይሎች ናቸው የምርጫ ተቋማትን ለመርዳት እንዲሁም ግልጽ የሆነ ምርጫ እንዲካሄድ ለማገዝ ሲሰሩ የቆዩትን የሲቪል ድርጅቶች እና አክቲቪስቶችን የማዋከብ ተግባር የማስፈራራት የእስራትና ከሀገር የማባረር እርምጃ የውሸት ክስና የባንክ ሂሳባቸው ተደራሽነት መንፈግ ኢላማ ሆኗል፣ ይላል የዕለቱ ርዕስ አንቀጽ። ርዕስ አንቀጹ አያይዞም የኡጋንዳ መንግስት የዓለም አቀፍና የአገር ውስጥ የምርጫ ታዛቢዎች እንዲሁም የሲቪል ማህበራት ፈቃድ ማግኘትን ገድቧል። የምርጫ ሂደቱን ለመታዘብ የቻሉት ታዲያ በቅድመ ምርጫው፣ በምርጫው ወቅትና በድህረ ምርጫው ሰፊ የማጭበርበር ተግባር እንደነበር ገልጸዋል። ይህም የምርጫው ሂደት ታማኒ እንዳይሆነ አድርጓል ብለዋል የውጭ ጉዳይ ሚኒስትር ብሊንከን። ይህን መሰረት በማድረግም የምርጫ ሂደቱንም ጨምሮ የኡጋንዳን ዲሞክራሲያዊ ሂደትን በማሰናከል ተግባር ተጠያቂ ናቸው በሚባሉት ላይ ዩናይትድ ስቴትስ የቪዛ እገዳ እንደምትጥል አንቶኒ ብሊንከን አስታውቀዋል። የቪዛ እገዳ የተጣለባቸው ሰዎች ወደ ዩናይትድ ስቴትስ ለመግባት አይችሉም። እገዳው ቤተሰቦቻቸውንም ሊመለከት ይችላል። የኡጋንዳ መንግስት በጉልህ በሚታይ መልኩ ገጽታውን ማሻሻል ይኖርበታል። በምርጫው ሂደት መዛነፍ፣ በግጭቱና በማስፈራራቱ ተግባር የተሳተፉትን ተጠያቂ ማድረግ ይኖርበታል ብለዋል የውጭ ጉዳይ ሚኒስትሩ። ዩናይትድ ስቴትስ የኡጋንዳን ዲሞክራሲና የሰብአዊ መብት መከበርን በማሰናከል ተግባር እጃቸውን በዶሉ ግለሰቦችና ቤተሰቦቻቸውም ላይ ተጨማሪ እርምጃ ልትወስድ እንደምችል የውጭ ጉዳይ ሚኒስትር ብሊንከን ማከላቸውን ርሳ አንቀጹ ጠቁመዋል። የኡጋንዳ ምርጫ ከመካሄዱ በፊት ዩናይትድ ስቴትስ የምትደግፈው ተወዳዳሪ እንደማይኖር የምትደግፈው ነፃና ፍትሐዊ የሆነ ዲሞክራሲያዊ ሂደት መሆኑን የዩናይትድ ስቴትስ ባለስልጣኖች ግልጽ አድርገው ነበር። አለመታደል ሆኖ ግን የኡጋንዳ ምርጫ በሚጠበቀው መንገድ አልተከናወነም። ያም ሆኖ ግን ዩናይትድ ስቴትስ የኡጋንዳን ሕዝብ አጥብቃ እንደምትደግፍ አስምራበታለች። በሁለቱም ሀገሮቻችን ዲሞክራሲን ለማራመድ እና የጋራ ብልጽግና እንዲኖር አብረን ለመስራት ባለን ቁርጠኛነት እንቀጥላለን ሲል የዕለቱ ርዕሰ አንቀጽ ሀተታውን አብቅቷል። ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። አሁን የፕሮግራም ማሳሰቢያ አለን። የቪኦኤ ትግርኛ ዝግጅት ክፍል የኤርትራ ሰራዊት በኢትዮጵያ በሚል ርዕስ ለፊታችን ቅዳሜና እሁድ ለጥያቄው መልስ ፕሮግራም እያሰናዳ ነው በፕሮግራሙ ላይ ለጥያቄዎቻችሁ መልስ የሚሰጡ ሁለት ኤርትራውያን ይሳተፋሉ እንግዶቻችን የኤርትራ መንግስት ደጋፊ ና የመንግስቱ ተቃዋሚ የሆኑ የመብቶች ተሟጋቾች ሲሆኑ አቶ ኪሮስ ሰለሞን ና አቶ ዳንኤል ረዘና ይባላሉ ጥያቄዎቻችሁን በስልክ ቁጥር 202 205 9942 የውስጥ መስመር 14 ደውላል። ሰላችሁ በድምጽ በማኖር ወይም በኢሜይላችን ሆርን አት ቪኦኤ ኒውስ ዶት ኮም በዋሽንግተን ዲሲ ከነገ በስቲያ ሐሙስ ማለዳ መላክ ትችላላችሁ። ስልክ ቁጥራችሁን ካኖራችሁልንም ሐሙስ ጠዋት ፕሮግራሙ ሲቀረጽ ደውለን ጥያቄዎቻችሁን በቀጥታ እንድታቀርቡ እንጋብዛለን። ቪኦኤ ትግረኛ ለጥያቄው መልስ የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ፂዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ።